የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ኮዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ለዛሬ በሳምንት ውስጥ ካስተላለፍናቸው ጥንቅሮች መካከል መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩምና ጽዮን ግርማ እያስተናገድናችሁ እናመሻለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው እንሻግራለን። በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለ ወርቅ ዘውዴ ገለጹ። ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በተዘጋጀ ጉባኤ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በበኩላቸው ምርጫው ዲሞክራሲያዊ፣ ግልጽና ታማኒ በሆነ መልኩ የግድ መሳካት ይኖርበታል ብለዋል። የአገር ውስጥ መገናኛ ብዙኃን እንደዘገቡት ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል አዲስ አበባ ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ ቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ኃላፊነት በተሞላበት መልኩ ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ አሳስበዋል። ተአማኒና ተቀባይነት ያለው እንዲሆንና የፖለቲካ ልሂቃንንና ምላት ህዝቡን ተሳትፎ ያረጋገጠ እንዲሆን የሚያደርግ ነው። ቅድም እንዳልኩት ነው፣ ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ ለሁሉ ቁልፍ አይደለም። ብዙ ጊዜ ከአለም አቀፍ አጋሮቻችን የምናየው ምርጫን ለሁሉ መፍቻ ቁልፍ አድርጎ የማስቀመጥ ነው። መልሶም ከኛ ጋር የሚነጋገሩት የምርጫ ሳይክል ካለቀ አራት ዓመት አምስት ዓመት ወዘተ እንደ ሀገሩ ልዩነት በኋላ ነው ምርጫ በኋላ የሚመጣው ነው ዋና ጉዳይ በተመረጡበት ፕሮግራም መሰረት ምን ተደረገ ነው ያ ሁሉ ላይ ነው ድጋፍና ጥረት ያስፈልገዋል ብዬ የማምነው። በጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የብሔራዊ ምርጫ ቦርድ አካላት፣ የሲቪክ ማህበራትና የመገናኛ ብዙሀን ተወካዮች ተገኝተው ውይይት እያደረጉ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በበኩላቸው ምርጫው የግድ አስፈላጊ ነው ብለዋል። ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል። ማሳካት ደግሞ በጣም ከባድ የሚባል ነገር አይደለም። የማይቻል ተብሎ አንገታችንን አስደፍቶ ወደ ነበርንበት ተስፋ የማነስ ስሜት የምንወርድበት ምክንያት የለም። ለምን ከተዘጋ የፖለቲካ ሁኔታ ውስጥ ወደ ፖለቲካ መፍታታት፣ ወደ ፖለቲካ ተስፋ የመጣ ነው እኮ እኛውን ከጋቢና ጋር ናችሁ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው በትግራይ ክልል አዲድ አረው ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከህግ አግባብ ውጭ በዋስ ተለቀዋል ሲሉ ተቃውሞ ሰልፍ ወጥተዋል አለም ፍስሐዬ ከመቀሌ ያጠናቀረውን ጽዮን ግርማ ታቀርበዋለች። በሰሜን ምዕራብ ዞን የላይኛው አዲ አቦ ወረዳ አዲ ዳሮ ከተማ የሚገኙ ቁጥራቸው ወደ አስራ አምስት ሺህ የሚገመቱ ነዋሪዎች ተቃውሟቸውን የሚገልጹበትን መፈክር ይዘው ስሙን ለይተው በጠቀሱት አንድ የወረዳ አመራር ሳጅን አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩም በመንግስት የስራ ኃላፊነት ላይ የሚገ ኛው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ፣ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይም ጉዳቱ ደርሶብናል ያሉ ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪ በሐሰት በማስመስከር ወንዶችን ያለ አግባብ እንዲታሰሩ አድርጓል በሚል ሰልፈኞቹ አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉ ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናር ጀነራል መኮልን አማረ ለአሜሪካ ድምፅ ስለ ሰልፉ አላማ ሲያስረዱ ሕብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምፁን ለማሰማት ነው አደባባይ ይወጣው፣ ብለዋል። ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። አላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው። ኮኖሬል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ የወረዳውን አስተዳዳሪ አግኝቶ ጥያቄውን መስጠቱን ተናግረዋል። ሰልፉን ያስተባበር ነው። በህዝብ ተወክለን ነው። ሰልፈኛውም ከሺህ እስከ 20 ይሆናል ብለን ነው የምንገምተው ሰልፉ ላይ ሴቶች፣ ወጣቶች፣ አዛውንቶች፣ ታጋዮች ተሳትፈዋል። የወረዳው አስተዳዳሪ የተጀመረውን የጥራት ግምገማ ይቀጥላል፣ ጥያቄያችሁን እንቀበለዋለን፣ ከጎናችሁ ነን ብሏል። የላይኛው አዲ አቦ የወረዳው ሕዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ኢየሱስ ስለ ሁኔታው ከአሜሪካ ድምፅ ተጠየቀው ሰውዬው በተለይ በሴቶች ላይ ያደረሰው ጥቃፍ ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችን እናሰማለን ብለው ነው ሰልፉ የወጡት። እኛም የሕግ ባለሙያ ባንሆንም በዋስ መለቀቁን አልደገፍነውም። በደሉን ፈጽሟል የተባለውን የወረዳ አመራር ሳጅን ለማግኘት በተደጋጋሚ የእጁ ስልኩ ላይ ሙከራ አድርገን ነበር፤ ሊገኝ አልቻለም። በተጨማሪም የወረዳው የጸጥታ ኃላፊ አቶ በላይን ለማነጋገር ጥረት ተደርጎ ነበር፤ ለመናገር ፈቃደኛ ባለመሆናቸው ሊገኙ አልቻሉም። አድማጮች የዚህን ዘገባ እየተከታተልን እናስደምጣችኋለን። ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል። ሰልፍ ላይ የተሳተፉ እናቶች ከከተማው አቅራቢያ ከሚገኙ ገጠር መንደሮች የመጡ የኦሮሞ ወጣቶችን ወንጅለዋል። ትላንት ወደ ጎዳና የወጡት ሰልፈኞች በበኩላቸው ከአማራ ብሔር የሆኑ ወጣቶች ጥቃት እያደረሱ ነው ሲሉ ከሰዋል። አሁን ላይ ግጭቶች የተፈጠሩባቸው ስፍራዎች ፈረስ መጋላ፣ ቀፊራ፣ ጫተራ ና አምስተኛ የሚባሉ በአንድ አካባቢ የሚገኙ ቦታዎች ላይ እንደሆነም ተሰምቷል። ሀብታሙ ስዩም በሁለቱም ሰልፎች ላይ ተሳታፊ የሆኑ እናቶችን አነጋግሮ ቀጣውን ዘገባ አሰናድቷል። ስልሳ ዓመታት እንዳለፋቸው የነገሩኝ እናት በድሬዳዋ ከተማ ከአርባ ዓመታት በላይ ኖሬያለሁ ይላሉ። ስማቸው ለደህንነታቸው ሲባል ባይጠቀስ ያሉኝ እናት ከቅርብ ጊዜያት ወዲህ ማንነትን እየለዩ በሚያጠቁ ወጣቶች ሰበብ ብዙሃን ተቻችለው ይኖሩባት ከተማን መንፈስ በስጋት እንደበረዙት የቅርብ ጊዜ ክስተቶችን በማነሳሳት ያስረዳሉ። በአቅሜ ስድስት ነው። ሌሊቱን በጋችን ሲደበደበ አደረ። በማግስቱ ቀጠለ መጣ። እንጭፍ ነው የሚወረውት፣ እንጭፍ ነው። ብዙ ጸጉረ ልውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው፣ ጸጉረ ልውጦች ናቸው። ከፊት እነሱ ይወራወራሉ፣ ከኋላ ዘረፋም ተጀመረ። የብዙ ሰዎች የብዙ ንጹሐን ሰዎች ተሰበረ፣ አካላዊ ጉዳት መጥተዋል። ብዙ ነው ችግራችን። ብዙ የአማራ የጉራጌ ቤት ነው እንግዲህ ሲዘረፍ፣ ያየነ መሰል በደሎችን መሸከም ባለመቻላቸው ከትናንት በስቲያ ወደ ጎዳና ለተቃውሞ እንደወጡ የነገሩኝ ሌላ ነዋሪ ደግሞ ስሞታቸውን ለከተማው አስተዳደር ቢያሰሙም ከአንጀት ጠብ የሚል ምላሽ እንዳላገኙ ይናገራሉ። መስተዳድሩ መጥቶ በቀበሌ ውስጥ በቀበሌ አዳራሽ ቢሰበስበንም እኛ የፍትህ ጥያቄ ስናቀርብ እሱ መስጊድ ጁማ ካርታ የለውም፣ አቦዬ ካርታ የለው። እኛ ስለ ካርታ ጥየቃ አልወጣንም መንግስት ስቲ ይስጠን ነው እያለን ያለ ነው። ሰሚ አካል አጣን። ልንሞት ነው። ልጆቻችን መማር አልቻሉም። መውጣት መግባት አልቻልም። ከጳጉሜ ስድስት ሁለት ሺ አስራ አንድ ወዲህ በተፈጠሩ ግጭቶችና በደሎች ውስጥ ተሳታፊ የሆኑት ወጣቶች ከድሬዳዋ ከተማ ወጣ ብለው ከሚገኙ የገጠር ቀበሌዎች የመጡ ወጣቶች መሆናቸውን የነገሩኝ ሌላ በተመሳሳይ ስሜ አይጠቀስ ያሉኝ ነዋሪ ወጣቶቹ ነዋሪዎችን ማንነታቸውን እየለዩ እንደሚያጠቁ አብራርተው በከተማዋ የተለያየ አመራር ላይ ያሉ አካላትንም አብረው ወቅሰዋል። ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ነው። ድንጋይ የሚረቡር ልጆቹ መረጡ እስከሚያጠፈን እኛ አመራሩ ጋር ያለው ችግር አመራሩ ያመጣው ችግር ቀበሌ ላይ ቁጭ ብሎ በቀበሌ ያለውን ሕዝብ ሲያምስ የነበረ አመራር እድገት እያገኘ እንጂ አይወርድም። የነሱ አመራሩ ላይ እድገት እያገኙ ወደ ላይ ነው የሚሄዱት። ወንበሮቹን እያስተካከሉ የነሳውን ቢሆን ያሉ ከትናንት በስቲያ ከከተማ ውጪ ከሚገኙ ስፍራዎች በመጡ ወጣቶች ጥቃት ደረሰብን ያሉ በዋናነት እናትና ሴቶች ያደረጉትን ትዕይንት ህዝብ ተከትሎ በትናንትነው ዕለት ደግሞ ድሬዳዋ ሌላ ሰልፍ አስተናግዳለች። እዚህኛው ሰልፍ ተሳታፊዎች ደግሞ ሳተነው የሚባለውን የወጣቶች ቡድን አባላት የሚከሱና ከትናንት በስቲያ የነበረውን ሰልፍ አንድምታ የሚቃወሙ ናቸው። እኒህናት በትናንቱ ሰልፍ ላይ ተሳትፈዋል። የእርቻን በዓል ለማክበር ወደ አዲስ አበባ ካቀኑት የድሬዳዋ ወጣቶች ተነጥለው እዚሁ በከተማ ውስጥ በዓሉን በሰላም በማክበር በመጫወት ላይ የነበሩ የኦሮሞ ወጣቶች ላይ ነው ከአማራ ብሔር የሆኑ ወጣቶች ድንጋይ ሞርወር የጀመሩት ወደ አዲስ አበባ አቅንተው የነበሩት ወጣቶች ወደ ከተማዋ ተመልሰው ሲሰበሰቡ ቀድሞ ጥቃት ሲያደርሱ የነበሩ ወጣቶች ፀያፍ ቃላትን መጠቀም ጀመሩ። በዚያ ወቅት የተሰደቡትና ጥቃት የተከፈተባቸው ወጣቶች የአጸፋ መልስ ሰጥተዋል። ዛሬ ረፋድ ላይ ያነጋገርናችሁ እኒናት የከተማዋን ድባብ በጥቂቱ አጋር ትውን ነበረ። ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል እኛም ችግራችንን አሰምተናል አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው የድሬዳዋ ከተማ ከፍተኛ አመራሮች በሁለቱም ወገኖች የሚቀርቡ ቅሬታዎችን በተመለከተ ያላቸውን ምላሽ ለማግኘት የከተማዋ ምክትል ከንቲባ ከድር ጁሃር፣ የሕዝብ ግንኙነት ኃላፊ የሆኑት አቶ እዝቅያስ፣ የከተማዋ ፖሊስ ኮሚሽነር የሆኑት አለሙ መርጋ ይገኙባቸዋል የተባሉ ስልኮችን ደጋግመን ብንደውልም መልስ ለማግኘት አልቻለም። በጉዳዩ ላይ መረጃዎችን አሰባስበው መልስ ለመስጠት በትናንትናው ዕለት ቃል ገብተውልን የነበሩት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰውም በተመሳሳይ ይህ ዘገባ እስኪጠናቀር ድረስ ባለው ጊዜ ስልካቸውን ደጋግመን ብንደውልም ይነሳልን አልቻለም። ጥረታችንን እንቀጥላለን። የኢትዮ ጅቡቲ የባቡር ዝርጋታን ተከትሎ ስለ መቆርቆሯ የሚነገርላት የድሬዳዋ ከተማ ከዛሬ 12 ዓመታት በፊት በማዕከላዊ ስታስቲክስ ባለሥልጣን በኩል ይፋ የተደረገው የሕዝብና ቤት ቆጠራ መሠረት ከ300 ሺህ በላይ ሕዝብ ይኖርባታል። ይኸው ሰነድ የከተማዋን ነዋሪዎች የብሔር ስበጥር ሲዘረዝር 46 በመቶ የኦሮሞ 24 በመቶ የሶማሌ 20 በመቶ የአማራ 4.5 በመቶ ደግሞ የጉራጌ ብሔር አባላት እንደሆኑ የተቀሩት ብሔሮች 5.5 በመቶውን እንደሚሸፍኑ ይናገራል ከቅርብ ጊዜ ወዲህ የተነባበሩባት ግጭቶች ስሟን ባሉታዊ ጎን ከማስጠራታቸው ቀደም ባለው ዘመን ድሬዳዋ ትታወቅ የነበረው እነዚህ ህዝቦች በዘረጉት የአብሮነት ኑሮ ልክ መሆኑ የብዙሀን ትውስታ ነው በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በዚህ ሳምንት ውስጥ የተመረቀው አንድነት ፓርክ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል ተብሏል። እስክንድር ፍሬው በጠቅላይ ሚኒስትር ጽሕፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ከሆኑት ቢለኔ ስዩም ጋር ቆይት አድርጓል። የታደሰው ቤተ መንግስት ለህዝብ ክፍት ሊሆን ዝግጅቱን አጠናቋል ይህ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ የሚያራምዱት መደመር ፕሮጀክት አካል ነው የሚል ተናግረዋል ቀደም ሲል በሰጡት አስተያየት ምን ማለት ነው ይሄ አሁን ሀገሪቱ ውስጥ እየተካሄደ ካለው ለውጥ ጋር እንዴት ነው የሚገናኘው ቤተ መንግስቱን አድሶ ለህዝብ ክፍት የማድረጉ ፕሮጀክት እንግዲህ ጠቅላይ ሚኒስትሩ ስልጣኑ ላይ ከወጡ በኋላ አንድ ልክ እንደ የስልጣኑን እንደጀመሩ አካባቢ ላይ ያደረጉትም አንደኛው ነገር የነበረው ቢሆን ሄደው ማየት ነው ምንድን ነው ያለን የሚለው እና ይህ ከመደመር እሳቤ ጋር በጣም የተገናኘ ነው። የመደመር እሳቤ ምንድን ነው የሚያደርገው በፊት የነበሩንን ካፒታል የምንላቸውን ነገሮች ወይም አሴቶች መቃኘት ያስፈልገናል የሚል እሳቤ አለ። በጣም ጥሩ ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለው ምሳቤ አለው እና ዋንደኛውም የመደመር ዋነኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው መስለ ስለዚህ ወደ ብልጽግና መንገድ ላይ በምንጓዝበት ሰዓት መለስ ብለን ደግሞ ማየት አለብን። ምንድን ናቸው ጥሩ ነገሮች የነበሩት ከኛ በኩል በታሪካችን በባህላችን ምንድን ናቸው የሚሉት ነገር። ስለዚህ ይሄ የቤተ መንግስት እድሳቱና የአንድነት ፓርክ መከፈቱ ከሱ ጋር የተያያዘ ነው። ያሉን የነበሩ ነገሮች፣ ለህዝብ ይፋ ያልነበሩ ነገሮች ግን በጣም ብዙ ማንነታችንም ያቀፉ ብዙ ታሪኮቻችንን የያዙ ብዙ መጥፎ ነገርም የነበረበት ግቢም ነው በጣም ብዙ ጥሩ ጥሩ ነገሮችም ነበሩበት ግቢ ስለሆኑ እነሱን መለስ ብለን አይተን የተለያዩት ደግሞ መሪዎች እዚህ የነበራቸው አሻራ ምን ይመስላል የሚለውን ከሱ ላይ ደግሞ እያካበትን የአሁኑ ጠቅላይ ሚኒስትርም የራሳቸውን አሻራ አሳርፈውበት ለሚቀጥለው ደግሞ ትውልድ የማስተላለፉን ስራ የሚታይበት የቤተ መንግስት እድሳት ነበር ማለት ነው። ስለዚህ አሁንም ደግሞ የሚቀጥለው ትውልድ ከዚህ ላይ ያሉትን ነገሮች እየተጨመረበት زلالة مياوي لهونة مطوله لن ما أكلم تتوقع ان ما عندنا ቢለኔ እንግዲህ ይሄ ቤተ መንግስት ዙሪያውን አሁንም አሉ ጽሁፎቹ። በነገራችን ላይ ፎቶግራፍ ማንሳት ክልክል ነው የሚል ጽሁፍ የተጻፈበት ነው። በአጠገቡ ማለፍም አይቻልም። ተሻገሩ ነው የሚባሉት ሰዎች። አሁን ግን ክፍት ሊደረግ ነው ለህዝብ። ይሄ ምን ማለት ነው? በተለይ አሁን ከቱሪስት መስህብነቱ በተጨማሪ ከቱሪዝም በተጨማሪ እርግጥ የሀገሪቱን የቱሪዝም ያሳድጋል። ከዛ በተጨማሪ ፖለቲካዊ ትርጉሙ ምንድን ነው? እንዳልከው አንደኛ ያው ዋናም አቅጣጫም መንግስትም እያተኮረበት ያለው ከተለያዩ እንትን ስራዎች ጋር ያው ግብርናን የማዳበር፣ አይሲቲ ላይ የመስራት፣ ማዕድን የመስራት እንዳለ ሆኖ ቱሪዝም ላይም ሴክተሩንም ያለንን አቅም በመጠቀም በጣም ብዙ ገቢ የምናሰባሰብበት የምንችለው ስለሆነ የሀገሪቷን ኢኮኖሚ ደገፍ ሊያደርግ የሚችል ነገር ስለሆነ ሊያሳድግም የሚችል ስለሆነ በዛ አቅጣጫም ተቀምጦለት በቱሪዝም የማበልጸግ ስራ እየተሰራ ነበር ማለት ነው። ይህም ስለዚህ የእሱ እንትን ነው የእሱ አንደኛው ጎን ነው። ግን ልክ እንዳልከው ከዛ ደግሞ በተለፈ ከዚህ በፊት ኢትዮጵያውያን በዚህ አካባቢ ላይ የሚመጡበት በጣም ፍራቻ የተሞላበት ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ እንትኖች ተዘግተው የነበሩ ያረጁ እቃዎች ማከማቻ የነበረ ለማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለው እና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዘ ነበረበት። ሰዓት አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን ማን ነበሩ እነዛ ታሪኮች ላይ ማምን ሰርቷል ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት እኛ እንግዲህ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር የሚጀምረው እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው ሁለተኛው ደግሞ እንችላለን መስራት እንችላለን የሚለውን ነገር ያሳያል ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። ስድስት ወር ባልበዳጠ ጊዜ ውስጥ ነው ይህ ሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑም ወይም አብሮ መስራትን ነው። ስለዚህ የብዙ ሰዎችም አሻራ ያለበት ስለሆነ ያንን ነገር አፋጥነን አብረን እስከሰራን ድረስ ወደምንፈልገው ነገር ማድረስ እንችላለን። ስለዚህ ሲምቦሊዝሙ ምንድን ነው? ለኢትዮጵያም ኢትዮጵያን ምንፈልጋትን ኢትዮጵያ ለማምጣት የሁሉም ሰው አሻራ ያስፈልግበታል። የሁሉም ሰው ትጋት ያስፈልግበታል። ያችን የምንፈልጋትን ወደምንፈልጋት የብልጽግና ጉዞ ለመጓዝ የምንፈልጋትን ኢትዮጵያ በለዘቀች ኢትዮጵያ ሁሉም ሰው አካታች በሆነች መንገድ እሷን ለመስራት የሁላችንም አንድ ላይ ወደ አንድ አቅጣጫ መሄድ እንደሚያስፈልግ የምናሳይበት ነው። ስለዚህ ይሄ በስድስት ወር ውስጥ ሰዎች ሁሉ ያላቸውንም አስተዋጽኦ አድርገውበት ወደ አንድ አቅጣጫ የሄድንበትና ይኸው ለሕዝብ ይፋ የሆነበት ምሳሌ ስለሆነ መጨረስም እንችላለን መስራትም እንችላለን የሚለውንም መልእክት ያስተላልፋል። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። የኖርዌይ የኖቤል ሽልማት ኮሚቴ አሸናፊነታቸውን ይፋ ባደረገበት መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ከፍተኛ ጥረት የሽልማቱ አሸናፊ መሆናቸውን አብስረዋል። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ በርቲ ረኤስ አንደርሰን ጠቅላይ ሚኒስትር አብይ ሽልማቱን አሸናፊ መሆናቸውን ሲያበስሩ አብይ አህመድ በኢትዮጵያና በኤርትራ መካከል ለሃያ ዓመታት የነበረውን የድንበር ይገባኛል ውዝግብና አለመግባባት ሥልጣን በያዙ በወራት ጊዜ ውስጥ በመፍታት ሰላም አምጥተዋል በሁለቱ ሀገሮች መካከል ያለውን ቁርሾን በመፍታት ለእርቅና ለሰላም በማብቃታቸው የዘንድሮው የ2012 ኖቤል የሰላም ሎሬት ሆነው መመረጣቸውን ተናግረዋል። ኤደን ገረመው ስለ ሽልማቱና የተለያዩ ዓለም አቀፍ ተቋማት የሰጧቸውን አስተያየቶች አካታ ተከታዩን ዘገባ አሰናድታለች። ይህ ኮሚቴ ጠቅላይ ሚኒስትር አብይን ለሽልማት ያበቋቸውን በጎ ተግባራት በዘረዘረበት ምዕራፍም አብይ ገና ወደ ስልጣን በመጡበት በመጀመሪያው መቶ የስልጣን ቀናት በሀገሪቱ ላይ ተጥሎ የነበረውን አስቸኳይ ጊዜ አዋጅ እንዲነሳ አድርጓል አድርገዋል። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈተዋል። በመገናኛ ብዙኃን ላይ ተጥሎ የነበረው ቅድመ ምርመራ እንዲቀር ተደርጓል። በውጭ ሀገር የነበሩ የተቃዋሚ ፓርቲ ቡድኖች ወደ ሀገር ውስጥ ገብተው በሰላማዊ መንገድ የሚሰሩበትን ሁኔታ አመቻችተዋል። በሙስና ሲጠረጠሩ የነበሩ የወታደራዊ አመራሮችና ባለስልጣናቶች ከስልጣን እንዲነሱ አድርገዋል። እንዲሁም የሴቶች የፖለቲካ ተሳትፎ እንዲጨምር አድርገዋል ይላል። በሽልማቱ ስነ ስርዓት ላይ እንደታየው ጠቅላይ ሚኒስትር ዶክተር አብይ አህመድ ኦስሎ ከሚገኘው የኖቤል ሽልማት ቢሮ ከኮሚቴው ጸሐፊ ስልክ ተደውሎ ማሸነፋቸው በተነገራቸው ወቅት በምላሹ ደስታቸውን ገልጸዋል። በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል፣ በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። ሌሎች የአፍሪካ መሪዎችም በአህጉራችን ላይ ሰላም ለማስፈን በትጋት እንደሚሠሩ ይታየኛል። በጣም አመሰግናለሁ። በጣም ተደስቻለሁ። ደግሞም በዜናው ተደምም ያለው ኖቤል ሽልማት ኮሚቴው ጠቅላይ ሚኒስትር አብይ በሀገሪቱ ጠንካራ ዲሞክራሲ እንዲሰፍን ለሚሰሩት ስራም እውቅና ሰጥቷል። የበለጠ ደግሞ በኢትዮጵያና በኤርትራ የተካሄደው የሰላም ስምምነት ለሁለቱም ሀገሮች በጎ ለውጥን አስገኝቷል። ጠቅላይ ሚኒስትር አብይ ከዚህ በተጨማሪም በምስራቅና በሰሜን አፍሪካ ሰላምን ለማስፈን ያከናወኑት በጎ ተግባር በጉልህ የሚጠቀስ እንደሆነ ኮሚቴው አጽንኦት ሰጥቶታል። የኖቤል የሰላም ሽልማቱ ከዓለም አቀፍ እውቅና በተጨማሪ ዘጠኝ መቶ ሺህ ዶላር የገንዘብ ሽልማትም አለው። ጠቅላይ ሚኒስትሩ ይህን ሽልማታቸውን በመጪው ታህሳስ ወር ኦስሎ ላይ ተገኝተው ይወስዳሉ ተብሏል። በተያያዘም የአለም አቀፍ ታዋቂ የሰብአዊ መብት ድርጅት መሪዎች፣ የተለያዩ ሀገራት መሪዎች፣ አምባሳደሮችና ታዋቂ ሰዎች ለጠቅላይ ሚኒስቴር አብይ አህመድ የደስታ መግለጫ መልእክት እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴረስ ብዙ ጊዜ የተስፋ ንፋስ በአፍሪካ እየነፈሰ ነው እላለሁ። ለዚህ ደግሞ ዋናው ምክንያቴ አብይ አህመድ ናቸው ብለዋል። አያይዘውም የጠቅላይ ሚኒስትር አብይ አህመድ ራእይ ኢትዮጵያና ኤርትራ ታሪካዊ ስምምነት ላይ እንዲደርሱ አስችሏቸዋል። ባለፈው አመት ደግሞ ይህ ስምምነት ሲፈራረሙ በቦታ ላይ በመኖሬ ክብር ይሰማኛል፣ ሲሉ በመልካም ምኞት መግለጫው ላይ አስፍረዋል። ዋና ጸሐፊ አንቶኒዮ ጉቴሬስ በመልእክታቸው መጨረሻ ይህ አዲስ ምዕራፍ በአካባቢው ደህንነትና መረጋጋትን የሚያሰፍን አዲስ እድሎችን ከፍቶለታል፣ እንዲሁም ጠቅላይ ሚኒስትር አብይ አህመድ በአመራርነታቸው ለሌሎች የአፍሪካ ሀገራት መሪዎችና ከአፍሪካ ውጭ ላሉ መሪዎች ግሩም ምሳሌ መሆን ችለዋል ብለዋል። የኖርዌይ ስደተኞች ካውንስል ኤንሲያር ዋና ጸሐፊ ዣን ኤንግላንድ ለጠቅላይ ሚኒስትር አብይ አህመድ ሽልማት መደሰታቸውን በመግለጫ ልከዋል። ጠቅላይ ሚኒስቴር አብይ በሀገሪቱ ሰላም ለማስጠበቅ የሚያደርጉት ጥረትንም አጠንክረው እንዲቀጥሉም በመልእክታቸው አሳስበዋል። ድርጅታችን የኖርዌይ ስደተኞች ካውንስል ኤንሲአር በኢትዮጵያና በኤርትራ ከስደተኞች ጋር ከሚሰሩ ጥቂት ዓለም አቀፍ ድርጅቶች መካከል አንዱ በመሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የመጡትን ለውጥ የዓይን ማኝ ሆነን ለማየት ችለናል። ይህ ለውጥ የመጣው ደግሞ በሁለቱ ሀገራት መካከል የተፈጠረው ግጭትና ቁርሾ ዜጎች ለአመታት በመፈናቀል ከተሰቃዩ በኋላ ነው ብለዋል። ዋና ጸሐፊ ዣን ኢንግላንድ አያይዘውም አሁን የኖቤል የሰላም ሽልማት የተቀበሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰተውን የብሔር ፍጥጫ ቅድሚያ ሰጥተው በማስተካከል በህዝቦች መካከል ሰላምን ለማምጣት መስራት አለባቸው ብለዋል። የዛሬው ሽልማት የዶክተር አብይ አህመድ ብቻ ሳይሆን የመላው ኢትዮጵያ ነው ያሉት ዣን ኢንግላንድ ጠቅላይ ሚኒስትር አብይ አህመድ ሽልማት ያሰጣቸውን በጎ ተግባር አጠናክረው ቀጥለው በሀገሪቱ የተከሰተውን የብሔር ውጥረት በማርገብ የተፈናቀሉ ሰዎችን ወደ ቦታቸው እንዲመለሱ እንደሚያደርጉ ተስፋ እንዳላቸው ጠቁመዋል። በተጨማሪም ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ለአሜሪካ ድምጽ መግለጫውን በተመለከተ ማብራሪያ ሰጥተዋል። እንዲህ ዛሬ ያወጣ ነው መግለጫ እንደሚያመለክተው ሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎችን ወስደዋል። በተለይ ሰብአዊ መብትን በተመለከተ እስረኞች ተለቀዋል። ህጎች ተሰሱነዋል የተወሰኑ

ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚህ ከፍተኛ አስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው እንላለን። በተለይ ኢትዮጵያ ውስጥ ከሰባዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያፈጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለት መምጣት በፊት ፀረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንም፣ አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል ና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉ ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለው የነበረ አዋጅ መሰረት ተይዘው ለወራት አሁንም ክስ የመሰረትባቸው ነው ጉዳያቸው እየታየ ያለው ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት። ስለዚህ አሁን የሚያሰጋን ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው በተለይ ደግሞ ይሄ ሰብአዊ መብትን በመጣስ የሚታወቅ ህግ ተመልሶ መጥቶ ሳልነሳ ነገ የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ፣ በዚህ የዚህ የጸረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተሰጣጭ ነው የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሰሰው ሰዎችን በአስቸኳይ እንዲፈቱ በዚህ አጋጣሚ ለመጠየቅ ሞክራል። አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሄር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል። እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ። በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። ተወሰኑትም ሀይማኖት ጋም የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶቹን ቀድሞ መተንተን እና የከፋ ጉዳት ከማረሳቸው በፊት መከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ። በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝበ ውሳኔ አለ። ከዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ እነዚህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ ላይ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል። በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ፣ እንዲሁም በየቦታው የሚነሱ ብሄር ተኮር የሆኑ ጥቃቶች እና ትችቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና ዚህ ፀረ ሽብር አዋጁ ሰዎችን ለማጥቃት ለማሳሰር ጋዜጠኞችን ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከል እና በቀድሞ ህግ መሰረት የተያያዙ ጉዳዮችን በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። እንደዚህ አጋጣሚ ማለት ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ከፋያንቺንንባ ካይልሽ ሳየው አዝኗለካስ ልብሽ ደስታ የለው እንኳና አዝነሽለት፣ ይህን ዓለም ስቆም የሚሞላ ከቶ አይደለም ላፈ ቢታፍስጪው ጭራሽ ላትኖሪ ደስታዬ ነው። አድማጮቻችን የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ ተጠናቋል። እንሰናበታችሁ ነው። እስካሁን ድረስ አብረናችሁ የነበርነው ሀብታሙ ስዩምና ጽዮን ግርማ ነበር። ሞክቤል ያቤሮ ደግሞ ዝግጅታችንን እያቀናበረ አብሮን አምሽቷል። መልካም ምሽት ይሁንላችሁ። ድናደሩ ያባሊ Now I wish my bad to and yeah.